አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨብቃ ያቀርባል። ጠቅላይ ሚኒስትር አብይ አህመድ የክፍያ ጭማሪ የጠየቁ ወታደሮችን አነጋገሩ፣ አንድነት እንዲጠነክር ጥሪ ያቀረቡ፣ የድንበር ጥበቃ ባለመኖሩ ኤርትራውያን ወደ ኢትዮጵያ እየጎረፉ መሆናቸው ተገለጸ የሚሉ ትሉሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። አሶሽትድ ፕሬስ የዜና አገልግሎት በዘገበው መሰረት የደሞዝ ክፍያቸው እንዲጨምርና ይገቡናል የሚሏቸው ጥቅማ ጥቅሞች እንዲያገኙ የጠየቁት ወታደሮች ባለፈው ረቡ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተነጋግሯል። የኑሮ ደረጃቸው ዝቅ ያለ፣ ክፍያቸው አነስተኛ መሆኑን የሚገቧቸው ጥቅማ ጥቅሞችም መቅረትን በማንሳት ወታደሮቹ ከጠቅላይ ሚኒስትሩ ጋር ለመነጋገር እንደሚፈልጉ ጠየቁ ሲሉ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሶሽትድ ፕሬስ መናገራቸውን ዘገባው ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ጥያቄያቸውን ያቀረቡበት ዘዴ ትክክል አለመሆኑን ገልጸው ችግራቸውን ከሰሙ በኋላ አስር ፑሽ አፖች እንዲያደርጉ ጠይቀው እራት እንደጋበዟቸው የአሶሽትድ ፕሬስ ዘገባ ገልጿል። ጠቅላይ ሚኒስትር አብይ ወታደሮቹ ያቀረቡትን ጥያቄ በአግባቡ ለማየት በቅርቡ እንደሚያነጋግሯቸው መግለጻቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ማስረዳታቸውን አሶሽትድ ፕሬስ ላይ የወጣው ዘገባ አስነብቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለወራት ያክል ግጭቶች ሲካሄዱ ከቆዩ በኋላ የአንድነት ስሜት እንዲኖር ባደረጉት ጥሪ አንድ ሰው ሲጠቃ ሁሉም ተጠቃ ማለት ነው ሲሉ ባለፈው ቅዳሜ ባበቃው የኢህአዴግ ጉባኤ ላይ ተናገሩ ይላል። ሮይተርስ የዜና አገልግሎት ላይ ወጣው ዘገባ ጠቅላይ ሚኒስትሩ ባለፈው ሚያዝያ ወር ስልጣን ከያዙ ወዲህ ብዙ ለውጦች የተደረጉ ቢሆንም ሀገሪቱ በክልላቸው ኦሮሚያ ሳይቀር ከብሔር ተኮር ግጭት አልተረፈችም ይላል የሮይተርስ ዘገባ። ሀገሪቱ እንድትለማ ከተፈለገ ዘር ወይም ክልል ተኮር ግጭት መፈጸም አይኖርብንም በማለት ሐዋሳ በተካሄደው አንድ ሺህ የሚሆኑ ተወካዮች በተገኙበት የኢህአደግ ጉባኤ ላይ መናገራቸውን ሮይተርስ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። ጠቅላይ ሚኒስትር አብይ አህመድ በጀመሩት የሰላምና የእርቅ ጥሪ ታግደው የነበሩት የኦሮሞ ነጻነት ግንባርና የግንቦት ሰባት ድርጅቶች አገር የገቡ ቢሆንም ውጊያው መቀጠሉ እንዳልቀረ የሮይተርስ ዘገባ አውስቷል። ዶክተር አብይ አህመድ አመራሮች ሲተካኩ፣ አዲሱ ትውልድ የድሮውን መንቀፍ አይገባውም፣ ላስገኙት ስኬትና ለከፈሉት መስዋዕትነት መመስገን ይገባቸዋል፣ በማለት ማስገንዘባቸውን ሮይተርስ የዜና አገልግሎት አስነብቧል። ዘጋርዲያን ድረገጽ ላይ የወጣው ጽሑፍ ባለፈው ሐምሌ ወር በኢትዮጵያና በኤርትራ መካከል የሰላም ስምምነት ከተፈረመ ወዲህ ኤርትራውያን ስደተኞች ወደ ኢትዮጵያ እየጎረፉ ናቸው። ይሁንና የስደተኞቹ ብዛት ክልሉን እያጨናነቀ በመሆኑ ድንበሩ እንደገና ሊዘጋ ይችላል የሚል ስጋት አሳድሯል ይላል። አብርሃምና ቢንያም የተባሉ በሀያዎቹ ዕድሜዎች ውስጥ ያሉ ከኤርትራው ዓዲ ቀይሕ የገቡ ወጣቶች በመቶ ሺዎች እንደሚቆጠሩት የአገራቸው ልጆች ሁሉ ገደብ ከሌለው ወታደራዊ አገልግሎት ለመሸሽ ሲሉ ኢትዮጵያ ለመግባት ሲመኙ መቆየታቸውን፣ ሁለቱም ወጣቶች ከዚህ በፊት ወደ ኢትዮጵያ ለመግባት ሞክረው ሳይሳካላቸው መቅረቱን፣ ታስረውም እንደነበረ ጽሑፉ አውስቷል። በአሁኑ ወቅት ከአዲስ አበባ ወጣ ብሎ በሚገኝ ቦታ ላይ ያለው አብርሃም ያኔ ወደ ኢትዮጵያ ለመግባት መሞከር የሞትና የሽረት ጉዳይ ነው የነበረው፣ አሁን ግን ሁሉም በነፃ እየገባ ነው ማለቱን ጋርዲያን ጠቅሷል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ በኋላ ከኤርትራ መንግሥት ምንም አይነት መግለጫ ሳይሰማ የድንበር ጥበቃው ተግባር ተሰወረ። በአስርተ ዓመታት ውስጥ ለመጀመሪያ ጊዜ ኤርትራውያን ፓስፖርትም ሆነ ፈቃድ ሳይይዙ እንደሚመለሱ እንኳን ቃል መግባት ሳያስፈልጋቸው ከሀገሪቱ እየወጡ እንደሆነ የጋርዲያን ጽሑፍ ገልጿል። አብርሃምና ቢንያም ከሌሎች በሺዎች የሚቆጠሩ ኤርትራውያን ጋር ሆነው የኢትዮጵያ ድንበር ወደ ሆኖቹ ዛላንበሳ ከሄዱ በኋላ ከዛላንበሳ በአውቶቡስ ቀጥታ ወደ አዲስ አበባ መግባታቸውንና ሁለቱ ወጣቶች ወደ አገራቸው የመመለስ ዓላማ እንደሌላቸው ጽሑፉ አውስቷል። የአካባቢ ባለሥልጣኖች በገለጹት መሠረት ካለፈው መስከረም ወር አንስቶ ቢያንስ አስራ አምስት ሺህ የሚሆኑ ኤርትራውያን ኢትዮጵያ ገብቷል። ብዙዎቹ የሄዱት ለንግድና ዘመድ ወዳጅ ለመጠየቅ መሆኑን ጽሑፉ አውስቷል። አብርሃም ለምሳሌ ከ20 ዓመታት በላይ ለሆነ ጊዜ ካላያ ጥእቱ ጋር መገናኘቱን ጽሑፉ አክሏል። ጎልቶ የሚታየው ግን የስደተኞቹ ብዛት ነው። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት በገለጸው መሠረት አንድ ወር ባልሞላ ጊዜ ውስጥ ወደ አስር ሺህ የሚጠጉ አብዛኞቹ ሴቶችና ልጆች ኤርትራውያን ጥገኝነት ጠይቀዋል። ድንበሩ ከመከፈቱ በፊት ከሸሹት ቤተሰቦቻቸው ጋር የመገናኘት ተስፋ እንዳላቸው የጋርዲያን ጋዜጣ ድረገጽ ጠቁሟል። ቶም ጋርድነር የተባለ የጋርዲያን ጋዜጣ ዘጋቢ መቀለ ከተማ ላይ ስላየ ሁኔታ ሲገልጽ አውቶቡሶች ወደ አዲስ አበባ በሚሄዱ ኤርትራውያን ተሞልተዋል። መካከለኛ ዕድሜ ያላቸው ባልና ሚስት ዘመድ ለመጠየቅ አዲስ አበባ ለመሄድ ፈልገው አውቶቡሶቹ እየሞሉ ትኬት በማጣታቸው ለአንድ ሳምንት ያህል ሆቴል ለመቆየት መገደዳቸውን ገልጿል። መቀሌ ከተማ ሥራና የቤት ክራይ በሚፈልጉ ኤርትራውያን መጣበቧን አንድ ስሙ መግለጽ ያልፈለገ የጎብኚዎች መሪ መናገሩን የምግብ ቤት አስተናጋጅነትና የቤት ሠራተኝነት ሥራ የሚፈልጉ አስር ኤርትራውያን ሴት ልጆች ማግኘቱንም እንደነገረው ጋዜጠኛው ገልጿል። ይኸው የመቀለ ነዋሪ አምስት በአስራዎቹ ዕድሜ ክልል ውስጥ ያሉ ኤርትራውያን ወንዶች አንድ ቤት ውስጥ ሆነው በቂ ምግብ በማያገኙበት ሁኔታ እንደሚኖሩ ማየቱን ዳንኤል የተባለ የአስራ አምስት ዓመት ዕድሜ ልጅ ከኤርትራ በጭነት መኪና መቀሌ ሲገባ አርባ ናቅፋ ብቻ እንደነበረው ሲያውቅ ቤቱ እንደ ወሰደውና ኋላም ወደ አገሩ እንዲመለስ ገንዘብ እንደከፈለለት መናገሩን ዘጋርዲያን ድረገጽ ላይ ወጣው ጽሑፍ ገልጿል። ትግራይ ያሉት የስደተኞች ሰፈሮች አዲሶቹን ስደተኞች ለማካተት እየታገሉ መሆናቸውን ጽሁፉ ገልጿል። ኢትዮጵያ በአሁኑ ጊዜ 175ሺህ የሚሆኑ ኤርትራውያንን እንዳስጠለለችና ና አዲስ የመጡት ስደተኞች ድንበሩ እንደገና ሊዘጋ ይችላል የሚል ስጋት እንዳላቸው ጽሁፉ አክሏል። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ግን ኢትዮጵያ የኤርትራ ስደተኞችን የመጠበቅ ቁርጠኛ አቋም አላት ማለቱን በጋርዲያን ድረገጽ ላይ የወጣው ጽሁፍ